እግዚኦ በሃይልከ የትፌሳ ንጉሥ ወብዙሃ ይታሰ ባድኖትከ ፍቶተ ነብሱ ወሃብኮ ወስእለተ ከናፍሪሁ ኢከላይኮ ስመበጻይኮ በበረከት ሰናይ ዋንበርከ አክሊለ ዲቨሪሱ ዘእምንኩ ክቡር ሃይወ ሳለከ ዋሃብኮ ለነዋህ መዋእል አለማለም አግይ ክብሩ ባድኖትከ ክብረ ወሰባአተ ወሰኮ እስመ ወሀብኮ በረከተ ዘላለም ዓለም ወታስተፌስሖ በአስቴተ ገጽከ እስመ ተወከለ ንጉሥ በእግዚአብሔር ወእይታወክ በምህረቱ ለልዑል ትርከ ቦሙ እዴከ ለኵሎሙ ጸርከ ለጊዜ ገጽከ እግዚኦ በማእትከ ሁኰሙ ወትብሎሙ ሳት ወፍሬሆሙኒ ውሃለዩ መክረ እንተ እይክሉ ኣቅሞ ወታ ገብኦሙ ድርሆሙ ወታስተድሉ ገልፆሙ ለጊዜ ማተከ ተለ ኣልከ እዚኦ ባሂልከ ንሰብ ወነዘም መለፅእንከ ሰባት ለኣ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም